በሰለጠነ መንገድ በሰላማዊ መንገድ ያንን ወገን ደም ሳይፈስ ጩኸቱን ያቀርብ ጎደለ። እንደ ሀገር ይሄ መደረግ ነበረበት የሚለውን ማቅረብ እንዳለበት ነው የምናሳስበው። አሁን ወጣቱን አፍ ለጎም ዝምበል አንለ ግን የት አታፍርስ፣ ወገን ላይ ድንጋይ አትወርውር፣ ሕይወት አሳጥፋ የዚህ ውጤት መልሶ አጥፍ የተባለውን አብሮ ማጥፋት ነው እና አገርን ባዶ ማስቀረት ነው። የሰሜን ወሎ አገር ስብከት ሊቀ ጳጳስ ረዳት ሊቀ ጳጳስ ይቅርታ አቡነ ኤርሚያስ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በሰሜን ወሎ ቀደም ብሎ በተገለጸው በሰሜን ወሎ ዞን በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች የሚታሰሩ ሰዎች ቁጥር በየቀኑ እየጨመረ መሆኑን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ሶስት የኬንያ ታዋቂ ቴሌቪዥን ጣቢያዎች የተቃዋሚውን የራይላ ኦዲንጋን የኢስሙላ ቃለ መሀላ በማስተላለፋቸው መንግስት አየር ላይ እንዳይ ውሎ ያስተላለፈውን እገዳ እንዲያነሳ የኬንያ ከፍተኛ ፍርድ ቤት ዛሬ ሐሙስ ትእዛዝ አስተላለፈ። ፕሬዚዳንት ዮሴፍ ካቢላ ህገ መንግስቱን እንደሚያ ሲያከብሩና ከመጪው ታህሳስ ወር ምርጫ በኋላም ስልጣን ለማስረከብ መወሰናቸውን አንድ የዴሞክራቲክ ኮንጎ ሪፐብሊክ መንግስት ቃል አቀባይ አስታወቁ። የሚሉት ከሰዓቱ ዋና ዋና ዜናዎቻችን ውስጥ ናቸው። ጤና ይስጥልና አድማጮች፣ እንደምን ውላችሁ አምሽታችኋል። ልዩ ቅንብሮች፣ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ፣ ሳይንስና ሕይወትን የስልክ አስተያየቶችን ጨምረን ከዛሬ ሐሙስ ጥር 24 2010 ዓ ም ዝግጅት ጋር አብራችሁ እንድትቆዩ አስተናጋጆቹ አዲሱ አበበና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ቀደም ሲል እንደተገለጠው በሰሜን ወሎ ዞን በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች የሚታሰሩ ሰዎች ቁጥር በየቀኑ እየጨመረ መሆኑን ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። የክልሉ መንግስት ሕይወት በማጥፋት አካል በማጉደልና ንብረት በማውደም የተጠረጠሩትን ግለሰቦች በቁጥጥር ስር መዋል መጀመሩንም አረጋግጧል። የሰሜን ወሎ ሀገር ስብከት ረዳት ሊቀ ጳጳስ አባይ ኤርሚያስ የክልሉ መንግስት ጉዳዩን በጥንቃቄ ተከታትሎ ዘላቂ መፍትሄ እንዲሰጥ ሀገር ስብከቱ ማሳሰቡን ለአሜሪካ ድምጽ ተናግረዋል። በሌላ ዜና በድረ ገጾችና በማህበራዊ መገናኛ ላይ በመጻፍ የሚታወቀው ጦማሪና የሰብአዊ መብት አራማጅ ወይም አክቲቪስት ዘላለም ወርቅ አገኘው ከሶስት ዓመት ከሰባት ወር እስራት በኋላ ተፈቷል። ስለ እስር ሁኔታውም አጠር ያለ ቆይታ አድርጓል። ዝርዝሩ በመጽሔቱ ይቀርባል። ሶስት የኬንያ ታዋቂ ቴሌቪዥን ጣቢያዎች የተቃዋሚውን የራይላ ኦዲንጋን የይስሙላ ቃለ መሀላ በማስተላለፋቸው መንግስት አየር ላይ እንዳይውሉ ያስተላለፈውን እገዳ እንዲያነሳ የኬንያ ከፍተኛ ፍርድ ቤት ዛሬ ሐሙስ ትእዛዝ አስተላለፈ። በዚህ የፕሬዚዳንት እሁሩ ኬንያታን መምረጥ ለመቃወም በተካሄደ የቀልድ ስነ ስርዓት ላይ ግን በአስር ሺዎች የሚቆጠሩ የራይላ ኦዲንጋ ደጋፊዎች መገኘታቸው ታውቀዋል። ኦዲንጋ ይህን የፕሬዚዳንት ኡሁሩን ምርጫ የተጭበረበረ ነው ነው የሚሉት መንግስት ለማክሰኘው የይስሙላ ቃለ መሀላ ስነ ስርዓት በሰጠው መልስ የተቃዋሚው እንቅስቃሴ ህገወጥና ድርጅቱም ወንጀለኛ ነው ሲል ስነ ስርዓቱን የዘገቡ ጣቢያዎችንም እንዳያስተላልፉ አዟል። ሆኖም ከፍተኛ የኬንያ ፍርድ ቤት ዳኛ ቻቻ ምዊቻ በዛሬው ችሎት መንግስት በጣቢያዎቹ ላይ ያስተላለፈውን እገዳ እንዲያነሳዘው እንዲዘጉ የተላለፈባቸውም ጉዳይ በፍርድ ቤት እስኪታይ ድረስ መንግስቱ በመገናኛ ብዙኃን ስራ ጣልቃ እንዳይገባ ሲል ወስኗል። ፕሬዚዳንት ዮሴፍ ካቢላ ህገ መንግስቱን እንደሚያከብሩና በመጪው ታህሳስ ምርጫ በኋላም ስልጣን ለማስረከብ መወሰናቸውን አንድ የዲሞክራቲክ ኮንጎ ሪፐብሊክ መንግስት ቃል አቀባይ አስታውቋል። ላምበርት መንዴ ወደ አፍሪካ ለሚተላለፈው የቪኦኤ ፈረንሳይኛ አገልግሎት በሰጡት ቃል በአሁኑ ወቅት የድምፅ አሰጣጡ ምዝገባ ተጠናቆ ምርጫውን በታቀደለት መርሃ ግብር መሰረት እንደሚካሄድ አስታውቀዋል። ቃል አቀባዩ አክለውም ፕሬዚዳንት ካቢላ ድጋሜ ለመመረጥ እንደማያስቡ አመልክተው በታሳሱ ምርጫ የሚወዳደረውን እጩ ማንነት እስከ መጪው ሐምሌ ይፋ እንደሚያደርጉም ተናግረዋል። በአገሪቱ ህገ መንግስት መሰረት ፕሬዚዳንቱ ካቢላ ማለት ነው፣ ለሶስተኛ ጊዜ መወዳደር አይችሉም። የአድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የስድስት የላቲን አሜሪካ ሀገሮች ጉብኝታቸውን ዛሬ ሐሙስ ጀምሩ። ሚስተር ቴለርሰን በዚህ ጉብኝታቸው በቀውስ በተመታቸው ቬኔዙዌላ ዲሞክራሲያዊ ለውጦች እንዲካሄዱ የክልሉ መንግስታት ጫና እንዲያደርጉ ያሳስባሉ ተብሎ ይጠበቃል። የስድስቱ ቀናት የቴለርሰን ጉዞ ወደ ሜክሲኮ፣ አርጀንቲና፣ ፔሩ ኮሎራዶና በመጨረሻም ጃማይካ እንደሚወስዳቸው ተገምቷል። አንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን እንደተናገሩት የዩናይት ስቴትስ የቬኔዙዌላን ሁኔታ ለማርገብ ዲፕሎማሲያዊ፣ ፖለቲካዊና የምጣኔ ሀብት ጉዳዮችን ወይም መንገዶችን ሁሉ ትጠቀማለች ብለዋል። ቬኔዙዌላ በከፍተኛ ምጣኔ ሀብትና ፖለቲካዊ ቀውስ ውስጥ ከገባች እንሆ አምስተኛ ዓመቷን ይዛለች። ባለፈው የአውሮፓውያኑ የጥር ወር የዩናይት ስቴትስ የገንዘብ ሚኒስቴር ቀደም ብሎ በማዕቀብ መዝገቡ ውስጥ በነበሩት ላይ በከፍተኛ ሙስና የተዘፈቁ ናቸው ባላቸው ሌሎች አራት ወታደራዊ ባለስልጣናት ላይ ማዕቀብ መጣሉም ይታወቃል። በዩናይትድ ስቴትስ መንግስት ውስጥ በሶስተኛ ደረጃ ከፍተኛው ዲፕሎማት ከ35 ዓመታት አገልግሎት በኋላ ስልጣን መልቀቃቸውን ዛሬ ሐሙስ ይፋ አደረጉ። ቤተሰቤንና የራሴንም ሕይወት በቅርብ ለመ ከባከብና አዲስ የህይወት አቅጣጫ ለመጀመር ስል ነው በራሴ ፍላጎትና ፍቃድ ስልጣን የለቀኩት ያሉት ትልቁ ወይም ከፍተኛ ዲፕሎማት ቶማስ ሻነን ናቸው። ውጭ ጉዳይ ሚኒስትር ቲለርሰን ስለ ባለስልጣኑ ተጠይቀው ሲናገሩ በስራ እንዲቆዩ ፈልገን ነበር፣ ግን አልሆነም። ይሁንና የእርሳቸው ስራ መልቀቅ ቀላል ጉዳት አይደለም ብለዋል። በአውሮፓውያን የዘመን አቆጣጠር 2014 ሶሺ ባዘጋጀችው የክረምት ኦሎምፒክ ውድድር ወቅት አበረታች እጾችን ወይም መድኃኒቶችን በመውሰድ የተከሰሱ 28 የሩሲያ አትሌቶች ያስመዘገቧቸው ውጤቶች እንዲሰረዙና እድሜ ልክም ከኦሎምፒክ ውድድሮች እንዲታገዱ መደረጋቸው ይታወሳል። ጉዳዩን ሲያየ ቆየው ዓለም አቀፉ የስፖርት የይግባኝ ፍርድ ቤት ዛሬ ብይኑን ሰርዞ አትሌቶቹን አቤቱታ አጽድቋል። በሌላ በኩል ደግሞ ደቡብ ኮሪያ በምታዘጋጀው ኦሎምፒክ የምትሳተፈው የኮሚኒስት ሰሜን ኮሪያ ሰንደቅ ዓላማ ዛሬ በአትሌቶቿ መንደር ውስጥ መውለብለብ ጀምሯል። ክሪስ ሃናስ እና ሪቻርድ ግሪን ከአሜሪካ ድምጽ ዜና ማዘጋጃ ወይም ማደራጃ ያጠናቀሯቸውን አጫጭር ዘገባዊ ዝርዝር ሰለሞን ክፍሌ እንደሚከተለው ይዘው ቀርበዋል። ዓለም አቀፉ የስፖርት ጉዳዮች ይግባኝ ፍርድ ቤት ካስ በዛሬው መግለጫው አትሌቶቹ አበረታች መድኃኒት መጠቀማቸውን የሚያሳይ በቂ ማስረጃ የለም ብሏል። በዚህ ምክንያት የቀረቡባቸው ክሶችን ሰርዞ በ2014 ያስመዘገቧቸው ውጤቶች እንዲጠበቁላቸው በይኗል። ከካስ ማለት ከስፖርት ይግባኝ ፍርድ ቤቱ ውሳኔ በኋላ ዓለም አቀፉ የኦሎምፒክ ኮሚቴ በሰጠው አስተያየት ደግሞ 28ቱ የሩሲያ አትሌቶች በአቤቱታቸው ቢረቱም በቅርቡ ደቡብ ኮሪያ በምታስተናግደው የክረምት ኦሎምፒክ ግን እንዲሳተፉ አይጋበዙም ብሏል። ሌሎች 11 አትሌቶች የሚግባኝ ቢሉም የተከለከለውን አበረታች መድኃኒት ለመጠቀማቸው ማረጋገጫ ስለተገኘ ውድቅ ተደርጎባቸዋል ሲል ካስ አስረድቷል። ሩሲያ በ2014 ኦሎምፒክ ውድድሮች ወቅት አትሌቶቿ መድኃኒት እንዲጠቀሙ ገፋፍታ ስለመሆኗ በስፋት ምርመራ የማካሄድ ሥልጣን እንደሌለውም ፍርድ ቤቱ ጨምሮ አብራርቷል። የሩሲያ አትሌቶች በ2018 ኦሎምፒክ ላይ በሀገራቸው ሰንደቅ ዓላማ ስር መወዳደር እንደማይችሉ አይኦሲ ማለት ዓለም አቀፉ የኦሎምፒክ ኮሚቴ አግዷል። መወዳደር ከፈለጉም የገለልተኛ ሀገር ሰንደቅ ዓላማ መጠቀም ይችላሉ ብሏል። ይህ በእንዲህ እንዳለ በዘንድሮው ደቡብ ኮሪያ በምታዘጋጀው የክረምት ኦሎምፒክ ለመሳተፍ ፈቃደኝነቷን ያሳየችው ኮሚኒስት ሰሜን ኮሪያ ሰንደቅ ዓላማዋ ዛሬ በአትሌቶቿ መንደር ውስጥ መውለብለብ ጀምሯል። የኦሎምፒክ መንደሮቿ ፒዮንግቻንግ እና ጋንግኑግ ከሰውል በስተ ምስራቅ 230 ኪሎ ሜትር ርቀት ላይ የሚገኙ ሲሆን በይፋ የተከፈቱት በትናንትናው ዕለት ነው። አስሩ የሰሜን ኮሪያ አትሌቶችም ደቡብ ኮሪያ ይገባሉ ተብሎ የሚጠበቀው በዛሬው ዕለት ነው። በመጨረሻም ያንጎን ውስጥ በሚገኘው በሚያንማር የቅድሞ በርማ የዲሞክራሲ መሪ ኦን ሳንሱቺ መኖሪያ ቤት ላይ ዛሬ ሐሙስ ቦምብ መወርወሩን ቃል አቀባያቸው አስታወቁ። ቃል አቀባዩ ዛው ፍቲዬ እንዳስታወቁት ቦምቡ በተወረወረበት ወቅት የኖቤል ሰላም ሎሬቷ ሳንሱቺ ቤታቸው አልነበሩም። በመኖሪያ ቤቱ ላይ ደግሞ የደረሰ ጉዳትም የለም። ላለፉት 20 ዓመታት በቀድሞ የማያንማር ወታደራዊ ጁንታ እቁም ስር ላይ የሚገኙ ሳንሱቺ አብዛኛውን ጊዜ የሚያጠፉት አሁን አደጋ በተቃጣባትና የአንጎን ውስጥ በሚገኘው ሀይቅ አካባቢ ባለ መኖሪያቸው ውስጥ እንደሆነ ይታወቃል። ሳንሱቺ የበርማ የአሁኗ ማያንማር የዲሞክራሲ ተምሳሌት ተደርገው ነው በመሪነት በመላው ዓለም የሚታወቁት። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 ና በ25 ሜትር ባንዶች የሚተላልፈውን ስርጭታችንን ነው የምሽቱ አስተናጋጆቻችሁ አሉላ ከበድ ና አዲሱ አበበንን አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮች አሉን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው አድማጮች አሁን በቀጥታ ወደዛው ወደ ዕለቱ አብይ ርዕስ። በሰሜን ወሎ ዞን በወልዲያ በመርሳ በቆቦና በሌሎች የዞኑ ከተሞች የሚታሰሩ ሰዎች ቁጥር በየቀኑ እየጨመረ መሆኑን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የክልሉ መንግስት ሕይወት በማጥፋት አካል በማጉደልና ንብረት በማውደም የተጠረጠሩ ያላቸውን ግለሰቦች በቁጥጥር ስር ማዋል መጀመሩ አረጋግጠዋል። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አቡነ ቄርሎስ ረዳት ሊቀ ጳጳስ አቡነ ኤርሚያስ የክልሉ መንግሥት ጉዳዩን በጥንቃቄ ተከታትሎ ዘላቂ መፍትሄ እንዲሰጥ ሀገረ ስብከቱ ማሳሰቡን ለአሜሪካ ድምፅ አስረድተዋል። ጽዮን ግርማ ዝርዝሩን ይዛለች። በሰሜን ወሎ ዞን በወልዲያ ከተማ የጥምቀት በዓል በተከበረ ማግስት ጥር 12 2010 ዓም በተከበረው የቃና ዘገሊላ በዓል እየተከበረ ባለበት ወቅት በጸጥታ ኃይሎች የተገደሉ ወጣቶች ጉዳይ የቀሰቀሰው ቁጣና ተቃውሞ የዞኑን ሌሎች ከተሞች ጭምር ውጥረት ውስጥ መክተቱን ሰሞኑን ስንዘግብ መቆየታችን ይታወሳል። በወልዲያ ከተማ ነዋሪ የሆንና ሁኔታውን በቅርብ እየተከታተለ መሆኑን የገለጸልን ማንነቱን እንድንደብቅ የጠየቀው ወጣት በወልዲያ ዛሬም ከፍተኛ ስሳና እስር መኖሩን ገልጾልናል። ከሶስት ቀን እስከ አራት ቀን ባለው ጊዜ ውስጥ የታሰሩ ወጣቶች የት እንዳሉና የት እንደገቡ የታወቀ ነገር የለም። ቤተሰብ ሁሉ እየተሰቃየና እየተላቀሰ ነው ያለው። ከዛ በመሀል ላይ የሃይማኖት አባቶችን፣ እናንተ ምንድን ነው የምትሰሩት? ከዚህ በፊት እናንተ እኛ እናረጋጋለን፣ ሰላም እንፈጥራለን ብላችሁ ነበረ። አሁን ስለዚህ ልጆቻቸው የገቡበትን ቦታ አላወቅንም ብሎ ወደ ጥያቄ ይገባላቸው። ከዛ እነሱም ችግር የለውም ብለ እነሱ ጋር ሄዱና ተነጋገሩ። ከተነጋገሩ በኋላ የሃይማኖት አባቶች እንደዚህ የሆነ ችግር ያለባቸው እንደ ችግራቸው ይፈቱልን ብሎ ሲሏቸው፣ አይ አብዛኛዎቹን መረጃ አገኝተንባቸዋል፣ መረጃ ተጨባጭ መረጃ ስላገኘን ልንለቃቸው አንችልም ብሎ የሃይማኖት አባቶችን መለሷቸው። አብዛኛውን የትም እንዳለ አይታወቅም። ትላንትላን ትላን ወደ ሚታሰሩት የሉም ዛሬም በተጨማሪ አብዛኞቹ አስረዋቸዋል። ወዴት እንደሚወስዳች መስመ አይታወቅም። አያይዞም በወልዲያ ከተማ የፌዴራል አድማ በታኝና ልዩ ፖሊስ እየተንቀሳቀሰ መሆኑን ገልጾ የተጀመረም የስራ ሆነ የንግድ እንቅስቃሴ የለም ብሏል። በተያያዘ በመርሳ ከተማ በዋና መንገድ ላይ ከሚንቀሳቀሱት ተሽከርካሪዎች በስተቀረ ምንም የንግድ እንቅስቃሴ እንደሌለ የገለጸልን የከተማው ነዋሪ እስሩ ዛሬም ቀጥሏል ብሏል። እንዲሁም ዛሬ ከክልል የመጡ ባለስልጣን በመሩት ስብሰባ የሀገር ሽማግሌዎች፣ የቤተ ክርስቲያን አባቶች ከነዋሪው ጋር ውይይት ማድረጋቸውን ገልጾ በውይይቱ ላይ ነበርኩ ብሏል። እንዲሁም በዛ ላይ የተነሱትን አንኳር ጉዳዮች ነግሮናል። ለምን የትግራይ ብሔረሰብ ቤቶች ሊጠቁ ቻሉ በሚለው ምክንያት ላይ ምክንያቱም እናንተ ከኛ ይልቅ በትግራይ ብሔረሰብ ላይ ከፍተኛ የሆነ የበላይነት እየታየ እና የዛ የበላይነት እናንተ አገልጋይ ስለሆናችሁ በአዴም በዛ ጥላቻ በህብረተሰቡ ላይ ጥላቻ እንዲፈጠር አድርጋችኋል መንቼ የሆናችኋል የሚል ነበር በህብረተሰቡ ሲያነሳ የነበረው ጥያቄ። እና ያቱም እኛ እዚህ ቁጭ ብለን ልጆቻችን ስራ አፍተው ተመርቀው ተምረው መጥተው ግን ከትግራይ መጥተው ልጆች እዚህ ይቀጠራሉ የእኛ ልጆች እዚህ ስራ ፈጥተው ነው ያሉት አጥቃሚ ሁነው ቀሩ። ለዛ ነው እዚህ በወዘኒ ስራ ፈት በጣ በዛ ስራ አጥ በዛ ያ ንቅናቄ ነው ለዚህ ያበቃው። እንደገና በአዴን ደግሞ በአማራው ላይ የቆመ ነው እንጂ ለአማራው የቆመ አይደለም፣ የሚሉ ነገሮች ናቸው በተደጋጋሚ ሲነሱ የነበሩት፣ ከታሰሩት ይፈቱ ከሚለው ጥያቄ ውጭ ማለት ነው። አጠቃላይ ዋናው መደምደሚያ የታሰሩ ይፈቱ የሚል ነው። ነገር ግን ከላይ ከአመራር ሲሰጥ የነበረው የታሰሩትን አንነሳጣም የሚል መልሱ ተሰቱ። ባለመግባባት ነው የተለያዩት፣ እያጣራን በወንጀል ላይ የተሳተፉትና ያልተሳተፉትን እያጣራን የምንረቀ የሚልማችን አይሰጠው። በቆቦ ከተማ ያነጋገርናቸው ነዋሪ በከተማው አንዳንድ የንግድ ቤቶች ተከፍተው ስራ መጀመራቸውን ገልጸው ወጣቶች በብዛት መታሰራቸውን ተናግረዋል። የሰሜን ወሎ ሀገረ ስብከት ብፁዕ አቡነ ቄርሎስ ረዳት ጳጳስ አቡነ ኤርሚያስ በዞኑ የተፈጠረው ቀውስ እንዲረግብ ቤተ ክርስቲያኗ የራሷ ሚና እየተጫወተች ነው ይላሉ። ጥር አስራ ሁለት ቀን በወልዲያ የተፈጸመውን ሁኔታ በተመለከተ ሀገረ ስብከቱ ድርጊቱን ማውገዙን ተናግረዋል። እንደ አጠቃላይ፣ እንደ ሲኖዶስ እንዲህ ነው ልልሽ አልችልም። እንደኛ እንደ ሀገረ ስብከት ግን ድርጊቱን ፈጹም አውግዘናል። ለድርጊቱ መንስኤ የሆነውን ወቅታዊም ሆነ ዘላቂ ምክንያትን አንስተን መንግስትን አሁንም ወቅሰናል። እንዲያስተካክልም ጩኸናል። አዝነናል። ቤተ ክርስቲያናችን ተደፍራለች። የማይደረግ ድርጊት ተፈጽሟል። ያውን በቂ ምክንያት የለም። በዚህ ሰዓት አስለቃሽ ጭስ ለማፈንዳት ጥይት ለመተኮስ የሚያስችል ነገር በሌለበት የመደረጉ እጅግ እጅግ ስህተት ነው ብለን አቅርበናል። አጣርቶ መንግስት ቤተ ክርስቲያኗን ይፍታ እንዲጠይቅም ጩኸናል። ይህንን የማጣራት ስራ እየሰራ ነው እንደ ሀገረ ስብከት አሁን መስራት ያለብን በሀዘን የተጎዱ ሰዎችን ማጽናናት ነው መምከር ነው ወጣቱ በዚህ ምክንያት አላስፈላጊ መስዋዕት እንዳይከፍል የማረጋጋት ስራ ነው አሁን በእኛ በሀገረ ስብከት ደረጃ የሚጠበቅ ይህንን እያደረግን ነው ያለ ነው አቡነ ኤርሚያስ አያይዘው ጉዳዩን ሲከታተሉት የግጭቱ መንስኤ የበዓል ሁለት የተከሰተ ብቻ እንዳልሆነ ይናገራሉ። መቼም መንስኤው በቀደም ጥር አስራ ሁለት ላይ የጸጥታ አካላት በመቅረባቸው ብቻ አይደለም። ዘላቂ የሆነ መንግስትና ሕዝብ ያልተግባባባቸው ነገሮች እንዳሉ ያመላክታል። ስለዚህ እኔ ሕዝቡ ድንጋይ በመወርወርም ሌላም ሌላም በማድረግ የስርዓት ለውጥ ማምጣት አይችልምና በሰለጠነ መንገድ በሰላማዊ መንገድ ያንንም ወገን ደም ሳይፈስ ጩኸትን ጩኸቱን ቢያቀርብ ጎደለ እንደ ሀገር፣ ይሄ መደረግ ነበረበት የሚለውን ማቅረብ እንዳለበት ነው የምናሳስበው። አሁን ወጣቱን አፍ ለጎም ዝምበል አንልም፣ ግን የት አታፍርስ፣ ወገን ላይ ድንጋይ አትወርውር፣ ህይወት አታጥፋ የዚህ ውጤት መልሶ አጥፍ የተባለውን አብሮ ማጥፋት ነው፣ እና አገርን ባዶ ማስቀረት ነው እያልን ነው የምንመክረው። ሊሆንም የሚገባው ይህ ነው በዚህ ሰዓት እያልን እናምናለን። ቀውስ እንዳይከሰት ህዝቡን እንደሚያረጋጉ ሁሉ የመንግስት ባለስልጣናትም ቤተ ክርስቲያኒቱ እንዳነጋገረች ገልጸውልናል። ርዕሰ መስተዳድሩ መጥተው አናግረውናል። ዞናችን ላይ መጥተዋል፣ አናግረውናል። ዘላቂ የሆነ ለችግር መንስኤ ነው ያልነውን በዝርዝር አሁን አልዘረዝርልሽም። አንስተን ተናግረናል። ለጊዜው መንስኤ የሆነውንም ነገር አንስተናል። እንዳጠቃላይ እንደ መንግስት በነዚህ በነዚህ በነዚህ ችግሮች በተለይም ብሔርን ከብሔር ጋር ሊያለያዩ የሚችሉ ስርዓቶችን ሊያስተካክል ይገባል። ምክንያቱም ተሞከረ ሀየ በብዙ ክልሎች እና ክልሎች ላይ ችግር እየፈጠረ ነው ያለው ይሄ ስርዓት ቢፈተሽ የመጽሐፍ ቅዱስ አይደለም እና ሰዎች ያዘጋጁት ነው። ሰዎች አሁንም ደግሞ ሊያዘጋጁት የሚችል ነው ብለናል እና አሁንም መንግስት ይህን እንዲሰራ ነው በጊዜው በሰዓቱ። በሆነው ነገር ግን ግጭቱ የተፈጠረው እንደኛ በእኛ ወጣት ስህተት ወይም ደግሞ ለሃይማኖት፣ ለበዓል በወጡ ምዕመናን ምክንያት አይደለም። መንግስት ጸጥታ አካላቱን ማስገባት በሌለበት ቦታና ሰዓት አስገብቶ በዚህ ምክንያት ቤተ ክርስቲያኗ ተደፍራለች፣ ልጆቿንም አታለች። ይህንን አጣርቶ ቤተ ክርስቲያኗን ሊክስ ይገባል፣ ህዝቡን ይቅርታ ሊጠይቅ ይገባል እያልን ነው። አሁን ደግመን እያልን ያለው ይህንን ነው። ይህም ቢያደርግ ፍቅር ይመጣል፣ ስምምነት ይመጣል። ስህተትን ማመን ተገቢ ነው። እኛ እንደ እንደ ቤተ ክርስቲያን አመራር በዚህ መንገድ አጥፍታችኋል የምንባልም ከሆነ መንግስትን ይቅርታ እንጠይቃለን፣ አጥፍተናል ማለት እንችላለን። እንደዚህ ሁሉ መንግስትም ደግሞ ህዝብን በዚህ በዚህ በዚህ መልኩ አሳዝኛለሁ፣ ይህ ስህተት የኔ ነው ብሎ ቢጠይቅ ዘላቂ የሆነ ሰላምን፣ ዘላቂ የሆነ ፍቅርን ያመጣልና ይሄን እንዲያደርግ ነው እየጮኽን ያለ ነው። በተፈጠረው ግጭት የታሰሩ ብዙ ወንድሞች አሉ። ምናልባት እኛ መቼት ተልዕኮ ያለው ሀገርን የማፍረስ ወገንን የማጥቃት ፍጹም ተልዕኮ ያለውን ደጠቀው አንልም ይመከር ነው የምንለው ነገር ግን ሰው ሙቷል የቤተ ክርስቲያን በዓል ላይ የማይሆን ድርጊት ተፈጽሟል በዚህ ስሜት ላይ ሆነው ቢሳደቡም ሌላም ቢያደርጉ እነዚህ ሰዎች በአፋጣኝ ይፈቱ ይለቀቁ ይህም ስንል ደረጃ በደረጃ የማጣራት ስራው ተቀላጥፎ ተሰርቶ እነዚህ ሰዎች ወደ ቤተሰቦቻቸው ቢቀላቀሉ የሚል ሀሳብ እያቀረብን ነው። የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁንን የዛሬውን የዞኑን ውሎ በተመለከተ ልናነጋግራቸው በተደጋጋሚ እጅ ስልካቸው ላይ ደውለን ነበር፣ ስልካቸው አይነሳም። በሌላ በኩል የአማራ ክልል መንግስት ይህንን ሁኔታ በተመለከተ መግለጫ አውጥቷል። ከመግለጫው አጠቃላይ ይዘት ውስጥ በወልዲያ በቆቦና በመርሳ ከተሞች የዜጎች ህይወት ማለፉን የአካል ጉዳትና የንብረት ውድመት መድረሱን ገልጸዋል። የሰው ህይወት በማለፉና አካል በመጉደሉ እንዲሁም ንብረት በመውደሙ የክልሉ መንግስት ጥልቅ ሐዘን እንደተሰማው ማስፍሯል። በመጨረሻም መንግስት የዜጎችን ደህንነት የመጠበቅና ግዴታ ኃላፊነት ስላለበት ህግ የማስከበር ስራውን አጠናቅሮ ማስፈጸሙን መቀጠሉን ይፋርጓል። በዚህም መሰረት የሰው ህይወት በማጥፋት አካል በማጉደል እንዲሁም ንብረት በማውደም የተጠረጠሩ ግለሰቦችን በቁጥጥር ስር መዋል መጀመሩንም ይፋርጓል። በነዚህ አካላት ላይ የተገኘው መረጃ ተጣርቶ እንደየጥፋታቸው መጠን ብይን የሚሰጣቸው ይሆናል ይላል መግለጫው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ቀጣዩ ዘገባ እናልፋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከትናንት በስቲያ ለተወካዮች ምክር ቤቱ ጥምር ጉባኤ ያደረጉት ንግግር በተከታተሉት አሜሪካውያን በአመዛኙ አዎንታዊ አቀባበል ማግኘቱ የተሰማ ነው። ፕሬዚዳንቱ በንግግራቸው ላይ መተባበርንና የሁለቱንም ገዢ ፓርቲዎች የጋራ ውሳኔዎች መጠየቃቸው ብዙ ሪፐብሊካንን አስደስቷል። ዲሞክራቶቹ ግን በትራንት በትራምፕ እውነተኛ አቋም ላይ ጥርጣሬያቸው እንደበረታ ነው። ብሔራዊ ዘጋቢያችን ጂም ማሎን ተጨማሪ ያለው ሶሎሞን አባተ። እጅግ ጎርበጥባጣ ከነበረውና ብዙ ድምፅ ከበዛበት የትራምፕ አስተዳደር የመጀመሪያ ዓመት በኋላ ፕሬዝደንቱ ለእንደራሴዎች ለሕዝባቸውም፣ ለዓለምም ያደረጉት ንግግር የሀገራቸውን የፖለቲካ ሰዎችና ዜጎቻቸውንም ለአንድነት የሚጣራ መልእክት የጎላበት ነበር። ሁላችንም አብረን እንደ አንድ ቡድን፣ እንደ አንድ ሕዝብ፣ እንደ አንድ አሜሪካዊ ቤተሰብ ምንም ማከናወን እንችላለን። ሁላችንም አንድ ቤት፣ አንድ ልብ፣ አንድ ዕጣ ፍንታና አንዲት ታላቋን የአሜሪካን ባንዲራ የምንጋራንን ይህንን የተለሳለሰ የሚመስለውን የፕሬዚደንቱን የንግግር ቃናና ከተቃዋሚው ፓርቲ ጋር አብሮ የመስራት ጥሪ እንደራሴውን ብራያን ፊትስፓትሪክን ጨምሮ ሪፐብሊካኑ ወደውታል። የሚከፈልበት የቤተሰብ የዕረፍት ፍቃድ እንዲሰጥ ጠይቀዋል። ስለ መሠረተ ልማት ተናግረዋል። ስለ ሠራተኞች ሥልጠና አንስተዋል። አደንዛዥ እጾችና ቅመማ ቅመም እንዲሁም ስለ መድኃኒቶች ዋልጌ አጠቃቀም አሳሳቢ ሁኔታ ዘርዝረዋል። እነዚህ ሁሉ እኮ ታዲያ ሁለቱንም ፓርቲዎች የሚያስጨንቁ ጉዳዮች ናቸው። እኔም እንደ እውነቱ በእነዚህ ነጥቦች ላይ በማተኮራቸው በጣም በጣም በጣም ተደስቻለሁ። ፕሬዝደንቱ በተናገሩበት ጊዜ ሁሉ ዴሞክራቶቹ ግን በአብዛኛው አላጨበጨቡላቸውም። በፕሬዚደንት ትራምፕ ልባዊነት ላይ ጥርጣሬ እንዳላቸው ነው በዚያ የጠቆሙት ያመላከቱት። እንደራሴ ጂም ማክጋቨርን ከእነዚያ ዴሞክራቶች አንዱ ናቸው። እኒህ ፕሬዚደንት በኢሚግሬሽን ላይ የያዙት አቋም እጅግ የተካረረ ጽንፍ የነካ ነው። አመለካከቶቻቸው ጠባብ፣ ሌላ ሃይማኖት ናቂና አጥላይ ዘረኛ አስተሳሰብ ያለውን የደጋፊዎቻቸውን ክፍል ለማርካት የተቀረጹ ናቸው። ፕሬዚደንቱ ከተናገሩ በኋላ የተወሰዱ የሕዝብ አመለካከት ናሙናዎች ለጊዜው የሚያሳዩት ግን ሰው ያንን መላዘባቸውን እንደወደደላቸው ነው። ቢያንስ ለጊዜው ያሰቡት የተሳካ ይመስላል። ጥያቄው ግን ይዘልቅ ይሆን የሚል ነው። የብሩኪንግስ ኢንስቲትዩቱ ተንታኝ ጃን ሁዳክ በጥርጣሬ ነው የሚመልሱት ፕሬዝደንቱ ነገሮችን ለማስተካከል እንደ ገና ለመጀመር ፈልገው ከሆነ እንዲያ ዐይነቱን ጥባይ ከአንድ ሰዓት፣ ቢያንስ በዚያ ምሽት ከወሰዱት ለበለጠ ጊዜ እያሳዩ መቈየት አለባቸው፣ መቀጠል አለባቸው። ይሁን እንጂ ፕሬዝደንቱ ምግባራቸውን ለተራዘመ ጊዜ ቢያንስ ለመካከለኛ ርቀት እንኳ ቢሆን የመቀየር አቅም ያላቸው ስለ መሆኑ የሚያረጋግጥልን አንዳችን ማስረጃ የለንም። በዩናይትድ ስቴትስ የመንግሥት ፖሊሲዎች በምጣኔ ሀብቱና በሌሎችም ፈታኝ ጉዳዮች ላይ መፍትሄ ለመሻት የሚንቀሳቀሰው ዘ ትርድ ዌይ ሦስተኛው መንገድ የሚባለው መሐልተኛ የመማክርት ቡድን ባልደረባ ጂም ኬስለር በሰጡት አስተያየት እንግዲህ ትራምፕ ከንግግራቸው አንጓዎች ከየትኛውም ማረፊያ ተነስተው የመቀጠል የመገንባት መጪውን ጊዜያቸውን የመቀለስ ጉዳይ የራሳቸው ነው የሚሆነው ብለዋል። አዎ ይህ ንግግራቸው አንዳች ከፍ ሊያደርጋቸው የሚችል ግፊት ሊቸራቸው ይገባል። እንዲህ አይነቱ አጋጣሚ በሁሉም ሊባል በሚችል ሁኔታ በቀደሙት ፕሬዝደንቶች ላይም ደርሷል ታይቷል። የአሁኑ ጥያቄ ግን ያ ሁኔታ ለምን ያህል ጊዜ ይዘልቃል ነው። ምን ያህል ርቀት ያስኬዳቸዋል? ሰባት ቀን? ሰባት ወር የፕሬዝደንቱ የህብረቱ ቁመና ንግግር በኋላ ወትሮም ደጋፊዎቻቸው የነበሩት አሜሪካውያን ድጋፍ የማይናወጥ ሆኖ እንደሚቀጥል ጥርጥር የለውም። በአብዛኛው አሜሪካውያን ዘንድ ግን በታሪክ ታይቶ በማይታወቅ ሁኔታ ዝቅተኛ ነው የሚባለውን ተቀባይነታቸውን ለማንሳትና ለማስፋት ትራምፕ ብርቱ ፈተና ፊታቸው ላይ እንደተደቀነ ነው። ይህ በእንዲህ እንዳለ ከፕሬዚደንቱ ንግግር አንዳንዱን ቀነጫጭ በናንስተን ትናንት ትንታኔ የሰጡን የዳላሱ የምጣኔ ሀብት ምሁርና ፕሮፌሰር ዶክተር መሐመድ አባ ጀበል ጣሂሮ ስለ ኢሚግሬሽን ሲናገሩ የአሜሪካው ዓመታዊ የብዝሃነት ቪዛ ወይም ዳይቨርሲቲ ቪዛ ወይም ዲቪ ሎተሪ ፕሬዚደንቱ ባቀረቡት ጥያቄ መሠረት ይቆም ይሆን? እዚህ ላይ ነበር ይቆም ነው። ዶክተር መሐመድ ይቀጥላሉ። እንግዲህ ይሄ አሁን ሚድተርም ኤሌክሽን ነው፣ ሁለት ሺ አስራ ስምንት እና ብዙ ነገር ሊሆን ይችላል። ዲሞክራቶች በርትተው ሀውስ ኦፍ ሬፕሬዘንታቲቭ ይወስዳሉ። እሱ ኦልሞስት ሰርን ነው። ሴኔቱንም ሊወስዱ ይችላል። አሀ የህግ መምሪያውን ዲሞክራቶቹ አሁን በመጪው ምርጫ የሚወስዱ ይመስሎታል? ያምናሉ። በዚህ ቤቱን ይወስዱታል፣ የታችኛውን አብላጫውን ማለት ነው። አብላጫውን ይወስዱታል። የላይኛውን ቤት ደግሞ ሴኔቱን፣ የህግ መወሰኛውን አሁን እንደምታውቀው በአንድ ብቻ ነው የሚበልጡት አርባ ዘጠኝ ለሀምሳ አንድ ሀምሳ አንድ ነው። እና እሱን ከወሰዱ ዲቪ ሎተሪ የሚቋረጥ አይመስለኝም። ግን እነ ትረምፕ ያ ሳይሆን ገፍተው ያንን ነገር የሚያጸድቁ ከሆነ እንግዲህ የአሜሪካን ፖለቲከኞች መግዛትና መሸጥ ነው። የምትፈልገውን ነገር ካገኘ ሁሉም ነገር ጠረጴዛ ላይ አስቀምጠ ነው የምትደራደርበት እና ግግም ብሎ አይሞቱበትም እና ዲሞክራቶች የሚፈልጉትን ነገር የሚያገኙ ከሆነ ለምሳሌ ይሄ በልጅነታቸው የመጡ ልጆች ያንን ሪፐብሊካኖች ጋራንቲ የሚሰጧቸው ከሆነ ኦኬ፣ በዚህ በኩል ደግሞ ይሄንን እንዘጋለን ብሎ ሊስማሙ ይችላሉ። እና አይታወቅም፣ ክፍት ነው። ክፍት ነው። ክፍት ነው። እንደዚህ ማለት በጣም አስቸጋሪ ነው። ሌላው ዶክተር መሐመድ ማነሳሉት አንድ ጥያቄ የፕሬዚደንት ዶናልድ ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት እውቅና አስመልክቶ የተባበሩት መንግስታት ድርጅት አባል የሆኑ ከመቶ በላይ ሀገሮች ይህንን የዩናይትድ ስቴትስን አቋም ተቃውሞ ውሳኔ በማሳለፋቸው ፕሬዚደንት ትራምፕ ቅር ተሰኝተዋል። በትናንትናው ንግግራቸውም አንስተዋል። ስለዚህ የአሜሪካ ግብር ከፋዮች ከ20 ቢሊዮን ዶላር በላይ እርዳታ ለነዛ አገሮች መስጠታቸውን በ2016 ዓ ም አስታውሰው የአሜሪካ ግብር ከፋይ ገንዘብ ለወዳጆቻችን ለአሜሪካ ጥቅም ማስከበሪያ እንጂ ለጠላቶቻችን እንዲሰጥ መፍቀድ የለብንም ብለው ጠይቀዋል። እንደውም ህግ እንዲያወጣ ሁሉ ነው የጠየቁት። ይህንን እንዴት ነው የሚያዩት እርሶ? እንግዲህ ሰለሞን፣ የአሜሪካን ፖለቲካ ማወቅ የሚያስፈልግ ይመስለኛል ይህን ጥያቄ ለመመለስ። ፕሬዚደንት ትራምፕ ሌሎች የአሜሪካን ፕሬዚደንቶች ሬገን እንኳን ያላደረጉትን ነገር፣ የአሜሪካን ኤምባሲ ከቴላቪቭ ወደ ኢየሩሳሌም ለማዘዋወር ወስነዋል። ይሄ እንግዲህ አንደኛ አብዛኞቹ ኤምባሲዎች ኦልሬዲ እሳቸው እንደሚሉት ከሆነ ኢየሩሳሌም ነው ያሉት። እና ዲፋክቶ የእስራኤል ካፒታል ኦልሬዲ ጀሩሳሌም ነው በመሰረቱ ማለት ነው። ያ በመሰረቱ እና እሳቸው የሚሉት ሌላው ደግሞ እሳቸው የተመረጡበትና ፕሮሚስ ያደረጉትን ነገር ፉልፊልም ማድረግ ይፈልጋሉ ቤዝ ስላላቸው። ይሄ ደግሞ የእሳቸው ደጋፊዎች የፕሬዚደንት ትራምፕ ኮር ደጋፊዎች እንደዚህ አይነት ነገር የሚወዱ ሰዎች ናቸው። በጣም ወግ አጥባቂዎች፣ ስለ እስራኤል ነገር በጣም የሚቆረቆሩ እና ስለሌላው ሌላው ስለ ፓለስታይን ብዙም የማያሳስባቸው ሰዎች ናቸው እና እነሱን ለማስደሰት የሚያደርጉት ነገር ነው ይሄ። ሬድ ሚት እንደሚሉት ያንተን ቤዝ ለማስደሰት በየሁለት ሶስት ወሩ የሆነ ስጋ ቁርጠት እጥልላቸዋለን እና ይሄ ቤዛቸውን ለመያዝ እና ለማጠናከር በተለይም ይሄ ሚስተር ምለክሽን አለሁን ሁለት ሺህ አስራ ስምንት እና የእሳቸው ቤዝ እንዳይከዳቸው ለማድረግ የሚያደርጉት ነገር ነው። ሌላው ደግሞ የእሳቸው አማካሪዎች ማን ናቸው የሚሉትን ማየት በጣም አስፈላጊ ነው እና የእሳቸው አማካሪዎች በጣም ወግ አጥባቂዎች፣ ዓለም ምን ይላል ለሚለው ነገርም ብዙም ደንታ የሌላቸው ሰዎች ናቸው እና እነሱ የሚሉት እስራኤል ለአሜሪካን ሴኩሪቲ በጣም አስፈላጊ ናት እና ማድረግ የሚገባንን ነገር በሙሉ እናደርጋለን አቅም ስላለን ሌላው ሰው ቢንጫጫ ምንም ፋይዳ የለውም እና ኢትስ ራይት ቲንግ ቱ ዱ ትክክለኛ ነገር ስለሆነ ሌሎች ፕሬዝደንቶች ያላረጉት ለፖለቲካ ብለው ነው። ነገሩ ትክክል ነው አይደለም ሳይሆን ለፖለ እኛ ደግሞ ለፖለቲካ ደንታ የለንም አይነት ነገር ነው እና ይሄም እንግዲህ ዓለም ተንጫጭቶ ዝም ይላል። እስራኤል የፓለስታይንን መሬት ስትይዝ እስካሁን ሬዞሉሽን አለ ወረቀት ላይ መሬት መመለስ አለባት ምናምን የሚል እና አልተመለስም። ዌስት ባንክ ቤት እየገነቡ ነው እስራኤሎች እና ይሄም እንደዛው ነው። አሜሪካ ጉልበት ስላላት፣ ገንዘብ ስላላት ነው። አንፎርቹኔትሊ ምንም ማድረግ ኦንፎርቹኔትሊ ይህን ነገር የምደግፍ ከሆነ ምንም ማድረግ አይቻልም። ካንስኮንሱ ምን ይሆናል እንግዲህ ፓለስታይን እና እስራኤል የሚነጋገሩ ከሆነ ሁሉም ሰው ይሄን ይረሳል። የፓለስታይን ደግሞ የነሱ ስቴት ምስራቅ ኢየሩሳሌምን ዋና ከተማ ማድረግ ነው የሚፈልጉት እና አሁን ስንሰማ ትራምፕ ምስራቅ ኢየሩሳሌምን የፓለስታይን ዋና ከተማ እንድትሆን ይደግፋል ነው የሚባለው፣ እና ያ ከሆነ ደግሞ ይሄ ጫጫታ ይቆማል ማለት ነው። እና ሞር ፕራግማቲክ ነው የሚመስለው የእሱ አፕሮች፣ እና ምናልባትም ይሄ የሚናቅ ሰውዬ በእስራኤልና በፓለስታይን መካከል ኢንሰም ዊርድ ዌይ ሰው ባልጠበቀው አይነት ሁኔታ ሰላምን ማምጣት ይችል ይሆን የሚል ጥያቄ ብዙ ሰው ጭንቅላት ውስጥ ቀስቅሷል። አንድ ደግሞ ሌላው ማንሳት የምፈልገው ጉዳይ ለዚህ አሁን ለሚታየው እድገት፣ የምጣኔ ሀብት እድገት አሜሪካ ውስጥ ቅድም እርሶ ለጠቃቀሷቸው ለስራ አጥነቱ ቁጥር መጨመር፣ ለመሳሰሉት ሁሉ የእርሳቸው አስተዳደር ያደረገው እንደሆነ ነው ባለፈው አንድ አመት ውስጥ የተደረጉ ስራ ፈጠራዎችና የመሳሰሉት ሁሉ እንደሆኑ ነው እየተናገሩ ያሉት ለሁሉም አሁን እየታዩ ላሉት ለውጦችና መሻሻሎች ብዙውን ክሬዲት ወስደዋል። ብዙውን የራሳቸው አድርገዋል። ሚስተር ትራምፕ ይሄን አካሄዳቸውን እርስዎ እንዴት ነው የሚያዩት፣ እንደ አንድ ምሁር፣ እንደ አንድ ፖለቲከኛ? ወል ሰለሞን ይሄ በተለይ ይሄ የአክሲዮን ገበያ ስታክ ማርኬት በሳይኮሎጂ ነው የሚመራው። ሳይኮሎጂ ማለት የኢንቨስተሮች ሳይኮሎጂ ወደፊት እንዴት ይሆን ይሆን የቢዝነስ ሁኔታው እንዴት ይሆናል እንደዛ አይነት ሳይኮሎጂ ያለው ገበያ እና በየቀኑ፣ በየሰዓቱ፣ በየደቂቃው የሚለዋወጥ ነው። እንደ ንፋሱ ሁኔታ እያየ ከፍ ዝቅ የሚል ነው የአክሲዮን ገበያው። ትክክል ነው። በትክክል። እና ፕሬዚዳንት ትረምፕ ተመርጠው ኦልሞስት ኦቨርናይት ነው ያ ገበያ ቫሊዩ መጨመር የጀመረ ወዲያው አሻቀም። አሁን ወዲያው አሻቀም። ይሄ ደግሞ ሳይኮሎጂ ነው። እና አሁን በፊት ያልደረሰበት ቴሪቶሪ ደርሷል ይሄ የአክሲዮን ገበያ እና እሳቸው ክሬዲት መውሰዳቸው እንግዲህ ትክክል አይደለም። ሁሉንም ነገር እኔ ነኝ ያደረኩት ማለት አይቻልም። ምክንያቱም አንድን ፖሊሲ ዛሬ ስራ ላይ አውለህ ውጤቱን ለማየት ይሄ የሀያ ትሪሊየን ዶላር ገበያ ነው አሜሪካን ማለት ጊዜ ይወስዳል። አንድ አመት እንኳ አይበቃውም ሶስት አራት አመት ወስዶ ከዛ በኋላ ነው ውጤቱን የምታየው እና ይሄ አሁን የምናየው ነገር በፊት ከፕሬዚደንት ኦባማ በፊትም የተጀመረ ሊሆን ይችላል እና ፕሬዚደንት ኦባማ ደግሞ ብዙ ነገር አድርጓል። ይሄ ይሄ ሁሉ ተደማምሮ ውጤቱን አሁን የምናየው ፕሬዚደንት ትራምፕ እዚህ ውስጥ ምንም ቦታ የለው ማለት አይደለም፣ አለው። ሰውየው ቢዝነስማን ነው፣ የንግድ ሰው ነው፣ ንግድን ያውቃል። የእሱ ፖሊሲ ለንግድ የሚሆን ነው። ይሄ ይሄ ሁሉ ሰውን ሞራል በጣም የኢንቨስተሮችን ሞራል በጣም ጨምሮ ሳይኮሎጂ ነው እንግዲህ። እና ገበያው ኦ ፕሬዚደንት ትራምፕ ከተመረጠ በቃ ገበያ ጥሩ ይሆናል። ከዋሽንግተን የሚመጣ ፖሊሲ በሙሉ ቢዝነስን የሚጠቅምና ቢዝነስን ወደፊት የሚገፋ ነው የሚል ጭንቅላታቸው ውስጥ አዝሯል እና ይሄም በተጨማሪ ገበያ እንዲነሳ አርገዋል። ያው እነ ዳው ጆንስ እነ ናስዳክ እኮ ታይቶ የማይታወቅ ጣሪያ ነው እየነኩ ያሉት። በትክክል ያው ያስፈልገዋል ግን ቅድም እንዳልኩት ሰለሞን፣ ይሄ የታክስ ከት የገብር ቅነሳ አረግኩ ከሚሏቸው ነገሮች ዋናው ይሄ የቀረጥ ቅናሽ ነው ከሰላሳ አምስት ማርጂናል ታክስ ሬት ወደ ሀያ ይሄ ትልቅ ነው ግን ትልቅ ግን ነው ይሄ። የእሳቸው ራሳቸው ኮንግሬሽናል ባጀት ኦፊስ ይሄ ነገር ወደፊት ከጥቅሙ ጉዳቱ ይበልጣል በገንዘብ ሲተመን ብሎ ተናግሯል። እና ያንንም መርሳት የለብንም። ሌላው ደግሞ እሳቸው ብዙ ጊዜ የሚያነሱት እና በካምፔን ላይ የሚናገሩት ይሄ ኢንፍራስትራክቸር መሰረተ ልማት ማለት ነው። መሰረተ ልማት አሜሪካን መልሶ መገንባት፣ ያረጁ ድልድዮችን መቀየር መንገድ እንደገና መስራት አንድ ነጥብ አምስት ትሪሊየን ዶላር እጠይቃለሁ ነው ያሉት ትናንትና ሲናገሩ። ይሄ ትልቅ ገንዘብ ነው፣ አንድ ነጥብ አምስት ትሪሊየን ማለት ነው። እና ይሄንን ገንዘብ የሚያገኙ ከሆነ አንደኛ እዳው ይጨምራል ማለት ነው። አሜሪካ ኦረዲ ሀያ ትሪሊየን ዶላር እዳ አለባት፣ እና ይሄንንም ወለዱንም እዛ ላይ ትጨምራለህ ማለት ነው። ከዛ በኋላ ምን እንደሚሰራ እና ያለን ብዙ ዌስት ኤን አቢዩዝ አለ እንግዲህ እንደዚህ አይነት ገንዘብ ሲወጣ አንተ ጉድጓድ ትቆፍራለ ጓደኛ አፈር ይመልስበታል ሁለታችሁም ፔቼክ ታገኛላችሁ እንደዛ አይነት ስራ ነው ከዋሽንግተን የሚወጣ ስራ እና ወደፊት የምናየው ነው ዴሞክራቶች ምናልባትም ሽንጣቸውን ገትረው ነው ይሄ ትልቅ ገንዘብ ነው ይህን ያህል አንሰጥህም የሆነ ያህል እንሰጥሃለን ብለው ሊከራከሩ ይችላሉ። እነዛም ይሆን ይመስለኛል። ግን አንድ ነጥብ አምስት ትሪሊየን የሚሰጣቸው ከሆነ ይሄ በጣም ትልቅና ሌላ እዳ ውስጥ አሜሪካን የሚከትለው ሌላው ሳልጠቅስ የማላልፈው ይሄ አጥር ሁለት ሺህ ማይል አጥር ከፓሲፊክ ውቅያኖስ እስከ ቴክሳስ ሎሬዶ ሁለት ሺህ ማይል ነው። ቦርደሩ ጠረፉ ማለት ነው። በሜክሲኮ እና በዩናይትድ ስቴትስ መካከል ነው መሀል ያለው ፕሬዚደንት ትራምፕ ይሄንን ፕሮሚስ ያረኩትን ቃል የገባሁትን አጥር እሰራለሁና ሀያ አምስት ቢልየን ዶላር ስጡኝ ነው የሚሉት። ዲሞክራቶች ደግሞ በልጅነታቸው የመጡ ልጆችን ወደ ሀገራቸው እንዳይመለሱ ጋራንቲ የምትሰጥ ከሆነ ትንሽ ገንዘብ እንሰጠሃለሁ ነው የሚሉት። ያንን ኔጎሽት ይጠጋሉ ሆፕፉሊ፣ በሚቀጥሉት ሁለት ሶስት ወራት ያ ነገር እልባት የሚያገኝ ይመስለኛል። ይሄ በልጅነታቸው የመጡ ልጆች ብዙውንም አሁን ሰሞኑን እያነጋገረ ያለ መንግስቱን ሲያዘጋ ሲያስከፍት የነበረ እና አሁንም ጥቂት ቀናት በቀሩት ድርድር እስከ ፌብርዋሪ ስምንት ድረስ የተራዘመ ጉዳይ ነው እና እሱ ቅድሚያ የሚሰጡትም ይመስለኛል። እንግዲህ በሰሞኑ ንግግራቸው ትክክል። ዶክተር መሐመድ አባጀበል ጣሂሮ ለጊዜውና ለማብራሪያው እጅግ በጣም አድርጌ አመሰግናለሁኝ፣ በአድማጮች ስም ደናም ሽው ኦኬ። ሰለሞን አመሰግናለሁ እድሉን ስለሰጠኝ። ወደ ተከታዩ የመጽሔት ርዕስ እንሻገራለን። አድማጮች፣ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ፣ ሪፐብሊካኖች የአገሪቱ ከፍተኛው የሕግ አስከባሪ ባለስልጣናት በሳቸው ላይ አድሏዊነት እንደነበራቸው የሚያሳይ ነው የሚሉትን ሚኒስትራዊ ማስታወሻ ይፋ መውጣት ጉዳይ ላይ ከፌዴራሉ ምርመራ ቢሮና ከፍትህ ሚኒስትሩ ጋር እሰጥ አገባ ተያይዘዋል። በዩናይት ስቴትስ ምክር ቤት የስለላ ጉዳዮች ኮሚቴ ዋናው ዲሞክራት አባል በበኩላቸው ወደ ዋይት ሀውስ የላኩት ለምክር ቤት አባላቱ ያሳዩትንና ድምፅ ተሰጥቶ ይለፍ የተባለውን ሳይሆን የቀያየሩትን ማስታወሻ ነው ብለው ሪፐብሊካኑን የኮሚቴው አባላት ወንጅለዋል። የአሜሪካ ድምፆቹ ኬን ብሬድማየር ክሪስ ሃናና ማይክል ብራውን ያጠናቀሯቸውን ዘገባዎች ጨምቃ ቆንጅታ የተከታዩን ይዛ ከጥቂት ሳምንታት በፊት ባረቀቁት በሪፑብሊካኑ ኮንግረስማን ዴቪድ ኑኔስም ኑኔዝ ሚሞ የኑኔዝ ማስታወሻ ተብሎ የሚጠራው ሰነድ የፍትህ ሚኒስቴር ከአምናው ፕሬዚደንታዊ ምርጫ አስቀድሞ ከሩሲያ ወኪሎች ጋር ግንኙነት ሳይኖራቸው አይቀርም የተባሉ አንድ የሚስተር ትረምፕ አማካሪ በሚስጥር ለመሰለል የፍርድ ቤት ፈቃድ ለማግኘት ያደረጋቸውን ጥረቶች በዝርዝር የያዘ ነው የተባለው ነው። ፕሬዚዳንት ትራምፕ ማስታወሻው ይፋ እንዲሆን ይፈልጋሉ። ማስታወሻውን እንልቀቀው በደንብ ነው፣ አታስብ ይለቀቃል፣ መቶ በመቶ። ፕሬዚዳንቱ ማክሰኞ ማታ አመታዊ የሀገሪቱ ሁኔታ መግለጫ ስቴት ኦፍ ደ ዩኒየን ንግግራቸውን ባሰሙበት አዳራሽ ከደቡብ ካሮላይናው ሪፐብሊካን የተወካዮች ምክር ቤት አባል ጄፍ ደንካን ጋር ሲነጋገሩ ነው የተሰሙት። ዋይት ሐውስ ዛሬውኑ ማስታወሻውን ሊለቀው እንደሚችልም እየተሰማ ነው። ጉዳዩ ከዩናይትድ ስቴትስ ፕሬዚደንት ጋር እጅግ በጣም ያልተለመደ ፍጥጫ አስነስቷል። ራሳቸው ፕሬዚደንት ትራምፕ የሾሟቸው ዲሬክተር ክሪስቶፈር ሬይ የሚመራው የፌዴራል ምርመራ ቢሮ የማስታወሻው ትክክለኝነት ላይ ከፍተኛ ስጋት እንዳለው አስታውቋል። ዲሬክተር ሬይ እና ምክትል ጠቅላይ አቃቢ ሕጉ ሮድ ሮዝንስታይን በዚህ ሳምንት ከፕሬዝደንት ትራምፕ ዋይት ሀውስ ዋና ጽህፈት ቤት ሹም ጃን ኬሊ ጋር ባካሄዱት ስብሰባ ዋይት ሀውስ ማስታወሻውን ይፋ እንዳያወጣ ሁለቱም አጥብቀው አሳስበዋል። ይህ በዚህ እንዳለ በተወካዮች ምክር ቤት የስለላ ኮሚቴ ከፍተኛው ዴሞክራት አባል ኮንግረስማን አደም ሼፍ ሪፐብሊካኑ የኮሚቴው አባላት ለምክር ቤቱ አባላት ያሳዩትንና ይለቀቅ ተብሎ ድምፅ የተሰጠበትን መላክ ሲገባቸው እነሱ ግን ማስታወሻውን ቀይረው ለዋይት ሀውስ ልከዋል ሲሉ ወንጅለዋል። ኮንግረስመን ሺፍ ለሪፐብሊካኑ የስለላ ኮሚቴው ሊቀመንበር ዴቪን ኑኔዝ በላኩት ደብዳቤ ማስታወሻው ላይ የይዘት ለውጥ መደረጉን ትናንት ረቡ ማታ ደርሰንበታል ብለዋል። የተደረገውን ለውጥ ዲሞክራቶች አላነበቡም፣ አላጸድቁም ይህ ደግሞ በጥልቅ የሚያሳስብ ነገር ነው። ብለዋል አደም ሼፍ። የተካሄዱት ለውጦች በሰነዳችሁ ውስጥ ያሉትን ጥልቅ የሆኑ ማዛባቶችና ከእውነት የራቁ ክፍሎች ያላስተካከሉ ከመሆናቸውን በስተቀር የተደረገው ለውጥ ግን መጠነ ሰፊ ነው። ብለዋል አደም ሼፍ። የኮንግረስማን ኑኔዝ ቃል አቀባይ ባወጡት የምላሽ መግለጫ ወደ ዋይት ሀውስ የተላከው ሰነድ ጥቃቅን ማረሚያዎች የተደረጉበት እንደሆነ ገልጸው ዲሞክራቶቹ የሚፈልጉት በማስታወሻ ውስጥ የተዘረዘሩትን ጥፋቶች ትኩረት እንዳያገኙ ለማድረግ ነው ብለዋል። ስለ ሰነዱ ትክክለኝነት ስጋት እንዳለው የገለጸው የፌዴራሉ ምርመራ ቢሮ ባለ አራት ገጹን ሰነድ ለመገምገም በቂ ጊዜ ሳናገኝ ኮሚቴው ይለቀቅ ብሎ ድምጽ ሰጥቶበታል ብሏል። የሰነዱ መለቀቅ ከባድ መዘዝ እንደሚያስከትል እየተነገረ ነው። የስነ ምግባር ጉድለት ደርሷል ተብሎ የሚቀርብ ማናቸውም ውንጀላ ፕሬዚደንቱ ዋና ዋናዎቹ የኤፍቢአይና የፍትህ ሚኒስቴር ኃላፊዎች ምናልባትም እሳቸውንና ከሩሲያ ጋር ተመሳጥረው እንደሆን እየመረመሩ ያሉትን ልዩ አቃቢ ሕጉን ሮበርት ሙለርንም ጭምር እንዲባረሩ ለመጠየቅ ምክንያት ይሰጣቸዋል ተብለዋል። አድማጮች የምትከታተሉት በ ሀያ ሁለት እና በ ሀያ አምስት ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበድና አዲሱ አበበንን አሁን በዚህ ክፍል ቀዳሚ ወዳደረግ ነው እንዳንል አዲሱ ብዙ ገብተናል። ወደ ተከታዩ ቅንብር እንለፍ። ቀደም ሲል የወሎውን ቀውስ የተመለከተውን ዘገባ ስናቀርብ ጠቀስ አድርገነዋል። በድረ ገጾችና በማኅበራዊ መገናኛ ላይ በመጻፍ የሚታወቀው ጦማሪና የሰብአዊ መብት አራማጅ ወይም አክቲቪስት ዘላለም ወርቅአገኘሁ ከሦስት ዓመት ከሰባት ወር እስራት በኋላ ተለቋል። ስለ እስር ሁኔታው አጠር ያለ ቆይታ ከጽዮን ግርማ ጋር አድርጓል። ዘላለም ወርቅ አገኘሁ እናመሰግናለን ለቃለ ምልልስ ፈቃደኛ ስለሆን፣ እንኳን ከእስር ተፈታህ እንላለን። የኢንተርኔት አምደኛ ወይም በኢንተርኔት ላይ ጽሑፍ በማቅረብ ጦማሪ ዘላለም ወርቅ አገኘሁ እየተባለ እኛም ዘገባ ስናቀርብ ነበርና መቼ ነው የተፈታኸው? እንዴት ነው የተፈታኸው? አመሰግናለሁ ያው ንም አስተዋሳችሁ ስለጠየቃችሁኝ ጥራ አንድ ቀን የተፈታሁት ያው ወደ የፈረደብኝ ነው አምስት አመት ከአራት ወር ጊዜ በአመክሮ ሶስት አመት ከሰባት ተወስታት ቻለሽ የወጣት እንደው የክስህን ሂደት ወደኋላ ለማስታወስ ው ከአንተ አንደበት አሁን ተፈትሃል። ና በምንድን ነው ተከሰህ ለእስር የበቃኸው? አቃቤት ክሱን ያቀረበብኝ ከግንቦት ሰባት ጋር ለማገናኘት እና ታይም በተለያየ ጊዜ ለአካዳሚክ ፐርፐንስ አዲስ አበባ ዩኒቨርሲቲ የማስተርስ ትምህርት በመማርበት ወቅት ያዘጋጃቸውን የተለያዩ ጽሁፎች ወይም ጥናቶዎች በተለያየ ጊዜ ፌስቡክ ላይ ወይም ከተለያዩ ጓደኞች ጋር የኢትዮጵያን የፖለቲካና የተለያየ ኢኮኖሚ የሰብአዊ መብት ሁኔታ በውይይት መልክ ንግግር መልክ የተለዋወጥኳቸውን ጽሁፎች በማያያዝ ከግንቦት ሰባት ጋር ያይዘው ነበር ክሱ ተመስረቶ የነበረው። ለዚህ ክስ መከራከሪያ ያቅርበ ስትከራከር ነበረ። ተቃውመ ክሱን ተቃውሞ የተከራከርከባቸው ምክንያቶችም እንደዚሁ በዘገባ ሲወጡ ነበረ። እሱን ጨምረህ አንተ ግን ከመታሰር በፊት ምን አይነት ሰው ነበርክ? በአብዛኛው ብዙ ሰው ማያቀኝ ፐብሊክ የሚባል ፊገር አልነበርኩ እንደ ማንኛውም ተራ ዜጋ አገሬ ውስጥ የመናገር፣ የመጽሐፍ ሀሳብን በነፃነት የመግለጽ እና የዲሞክራሲ ቫሊዎች እንዲያድጉ የሚመኝና የምጥር ወጣት ነበርኩኝና በስራም የግል ስራዬን እየሰራው አዲስ አበባ ዩኒቨርሲቲ የማስተርስ ዲግሪን በፐብሊክ ፖሊሲ አናሊሲስ እየተማር ሬጉላር ተማሪ ሆኜ ነበር የነበረው በወቅቱ ማለት ነው። መደበኛ ተማሪ ነበር መደበኛ ተማሪ ሆኜ ነበር የነበረው ከዛ ውጪ ግን ሊገልጸኝ የሚችለው የሀገሬ ጉዳይ የኢትዮጵያ ሁኔታ ያገባዋል የሚባል ዜጋ ነበር ማለት ይቻላል። የዚህ የማህበራዊ ሚዲያ መምጣት ይሄንን ያገባኛል ስሜቴ ከተለያዩ ኢትዮጵያውያን ወንድሞቼ ጋር እንድለዋወጥበት በር ከፈተልኝ። ሌላ ምንም የተፈጠረ ነገር የለም። እንደዚህ አይነት ሰው ነው የነበርኩት። ምንም ተጽዕኖ ምንም በማልጠብቀው ና እንደዚህ ወጣ ያለ ብዙ እንቅስቃሴ እያደረጉ ባልነበረበት ወቅት ነበር የታሰርኩት። የያዙኛ አካላትና ስርአቱ ለእኔ የሰጠው ትኩረትና የተደረጉብኝ ነገሮች በአጠቃላይ ከኔ ጋር የሚሄዱ አይደሉም። እስር ቤት ከገባ በኋላ እንግዲህ እንደነገርከኝ ወጣት ነህ፣ በትምህርት ላይ ነበርክ፣ ጥናቶችን እያበረከትክ ነበር ና በዚህ መሀል ነው ወደ እስር ቤት የሄድከው። ይሄ እስር ቤት በወጣትነት ላይ በእድሜ ልትንቀሳቀሳቸው በምታስባቸው ጉዳዮች ላይ ያሳደረብህ ተጽዕኖ ምንድን ነው? በእርግጥ አሁን እውነቱን ለመናገር ደርስ ነው ተጽዕኖዎች ለውታል። ግን በጣም የተለየ ኤክስፒሪየንስ ነበር። በፊት በወሬ ነበር የምናውቀው ሀይማኖት ጥሰቱን በወሬ ነበረ ወይም ደግሞ ከሌላ ደረሰ እያልን ነበረ የምናየው፣ ከሌላ እንደዚህ ሆነ ነበር የምናየው። እና እኔ ጋር ስትመጣ አንደኛ ሸክሙን ያቀምልሻል እስር ቤት ውስጥ ሆነሽ ውጪ ስላለፈ ሰብአዊ መብት አታስቢ፣ አረ ያንን እንዳጣር እንዳታስቢ፣ ተገፈሻል መብትሽን። አንድ ሸክሙን ያቀላል። ሁለት ኢትዮጵያን ማየት የሚቻልበት ጥሩ ቦታ ነው ብዬ አስባል። በአጠቃላይ በአጭሩ ለመግለጽ ኢትዮጵያን ለማየት ሀገራችን የደረሰችበትን ሁኔታ ሀገራችን ያለችበትን ሁኔታ ለመረዳት በጣም መልካም ቦታ ሆኖ ነው ያገኘው። ኢትዮጵያን ለማየት ስትል፣ በምን መልኩ ኢትዮጵያን ለማየት ምን አየህ? ምን መሰለሽ ያለው፣ አሁን እኛ እንዲህ ቦታ ወይ ይሄ ብሔር ይሄ ይሄ ክልል የዚህ ምናምን እንላለን። ማለ ኢትዮጵያ ውስጥ ከሁሉም ቦታዎች ከአራቱም አቅጣጫ አዲስ አበባን መሀል ሴንተሩን ጨምሮ፣ ከሁሉም ቦታዎች በሀሳባቸው መለየት ስለአገራቸው በመቆርቆራቸው ወደ እስር ቤት ከመጡ ሰዎች ጋር አብሮ ከመታሰር የበለጠ ኢትዮጵያን ለማየት የተለያዩ ሀሳቦች ምንድናቸው፣ ሀሳቦቹ ያሉት ሀሳቦች ብሎ ለመረዳት የተሻለ ቦታ የለም። አሁን ከብዙ ሰዎች ጋር፣ ውጭ ካሉት ሰዎች ጋር አወራለሁ። ስለ ኢትዮጵያ ያላቸው ግንዛቤ፣ ስለ ኢትዮጵያ ያላቸው እይታ ሊሚትድ ነው፣ ወይም የተወሰነ የተገደበ ነው። እስር ቤት ውስጥ ግን ከአራቱም አቅጣጫ የመጡ በሀሳባቸው ምክንያት የታሰሩ ኢትዮጵያውያን ጋር የተለያዩ አጀንዳዎችን፣ የተለያዩ ሀሳቦችን እምነታቸውን በምን ምክንያት እንደታሰሩ ምን እንደሚፈልጉ መወያየት፣ መነጋገር፣ መረዳዳት የሚቻልበት ቦታ ነው። ይህንን ለመገንዘብ በጣም ረብቶኛል እና እንደ ክፉ ነገር ወይም ደግሞ እንደ መጥፎ እድል አልቆጥረውም። ያልኩሽ ለዚህ ነው። በቤተሰብ ብቻ ነበረ የታሰርከው? ከአንተ ጋር አብሮ የታሰረ እና መዝገብ ላይ አስር ሰዎች ነበረ የነበር ነው ከዛ ውስጥ አሁን እኔ ብቻ ነኝ። እኔ ብቻ ነበር የቀረሁት። ያው መጨረሻ ላይ የተሰጣሁት እኔ ነኝ። ሌሎቹ ወጥተዋል። ግን አሉ ሌሎች በሌላ መዝገብ የተከሰሱ በሌላ ኬዝ የተከሰሱ ብዙ ሰዎች አሉ እና መጨረሻ ላይ ስመጣ ያው ዮናታን ተስፋዬን ታውቂያለሽ። የሰማያዊ ፓርቲ ግንኙነት ነበር ውጭ ምናምን፣ ከእሱ ጋር አንድ ላይ አንድ ቤት ነበር። እሱ ብቻ ሳይሆን በሚዲያ ላይ የማይታወቁ በጣም ኦልሞስት እኔ ከገባሁ ጊዜ ጀምሮ እስር ቤት ውስጥ እንደዚህ በእኛ ኬዝ እንደዚህ በእኛ ጋር ተመሳሳይ በሆነ መልኩ የሚከሰሱ ሰዎች ቁጥር እስር ቤት ውስጥ ጉብኝት እያደረገ መምጣት ጀምሯል። እየበዛ እየበዛ እየበዛ እየበዛ በፊት በአንድ ቤት ውስጥ ሁለት ሶስት ሰው ነው የነበረው። አሁን በመቶ ሀያ ሰው ውስጥ ግማሹ ስልሳ ሰባ ሰው በእንደዚህ አይነት እየተከሰሰ ሰው በመጻፋቸው ምክንያት በመጻፋቸው ምክንያት ማለት ነው በአብዛኛው የመብትና ይሄ ሰልፍ ኤክስፕሬሽን ጉዳይ ነው። የመብት ጥያቄዎችን የሚያነሱ ሰዎች በተለያየ ክልል፣ አማራ ክልል ሊሆን ይችላል፣ ከኦሮሚያ ክልል ሊሆን ይችላል፣ ከአምቤለስ ሊሆን ይችላሉ። ሶማሌዎች አሉ አንዳንድ ኬዝ በጣም ያሳሳሻል። ከክልል ፕሬዚዳንቶች ጋር ባለመስማማት የግል እስረኞች ሁሉ ያሉበት የነበረበት ሁኔታ ነበር የነበር የግለሰቦች እስረኞች ያሉበት ሁኔታ ላይ ነበር የነበር እንዲ እንዲህ ነው ብለሽ የምትይ አደል እሺ። ዘላለም እንግዲህ በጣም እናመሰግናለን፣ እናመሰግናለን። አሁን ባህልና ማህበረሰብ የራስክን ፕሮግራም ራስ አስተዋውቃል። አዎ ባህልና ማህበረሰብ ምንድን ነው? ዛሬ በአጭሩ ፈጥኜ ለቀረው ደቂቃ እንዲስማማ አድርጌ ላስተዋቅ። ሳምንት በልዩ ፕሮግራም ሳቢያ ሳይቀርበ የቀረ በአውሮፓውያኑ አዲስ ዓመት መግቢያ በንግድ ፈጠራና የጥበብ ባለሙያ ሴቶችን በተለይ ያሳተፈ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ልዩ ጥበብ መድረክ ጥበባዊ ስሮቿን ካቀረበች ባለሙያ እሙ ጌታቸው ጋር የተጀመረ ቃለ ምልልስ ነው። በቀጥታ ወደዛ ነው። ታሪክን የምናገሩን ነገር በጥበብ ስራ፣ የጥበብ ህይወት እንዲቀጥል የማድረጉን ነገር በጥበቡ ፈጣሪ ብቻ ሳይሆን በጥበቡ አድናቂም ዘንድ የራሱን የቻለ ሚና አለውና፣ በድርሰት ስራው ተደራሲ ይሁን የስዕል ስራ አድናቂ ይሁን የዲዛይን ስራ አንቺ ምሰሪያቸውን በርካታ ስራዎች ጌጣጌጦች ሰሪያለሽ። የትራስ ጌጦች፣ ከረባቶች፣ ቀለበቶች፣ የአንገት ጌጦች፣ የአንገት ልብሶች በርካታ ናቸው እና ያንንስ አድናቂ የመድረክ ስራ ቢሆን የሲኒማ ስራ ቢሆን ታዳሚው ምን አይነት ሚና አለው የሚለውን እንመልከት። በአንቺ ስራ ውስጥ ያንቺን ስራ የሚያደንቁ ሰዎች ለአንቺ ስራ ማበብ ማደግ ብቻ ሳይሆን ለሌሎች መሰል ስራዎችም ትልቅ መሆን፣ በተለይ ደግሞ በውጭ ሀገር የአንድ ማህበረሰብ ውክልና ኖሮ ስንገኝ ለብዙዎች እንዲደርስ በሚደረገው ጥረት ውስጥ አድናቂው ምን ቦታ አለው ላንቺ? አሉላ ከባድ ጥያቄ። በጣም አስፈላጊ ጥያቄ። ሁልጊዜ እድሉ የምፈልግበት ጥያቄ ነው። እድሉ መድረክ ምንም አይነት መድረክ ተገኝቶ ይህንን ለመመለስ ማናችንም ብንሆን፣ ማናችንም ሰው ሆነን ማናችንም የምንሰራውን ነገር የሚወድልን ሰው እንፈልጋለን። የጻፍነውን ታሪክ የሚያነብልን ሰው እንፈልጋለን። የምንዘፍነውን ዘፈን የሚያዳምጥልን ሰው እንፈልጋለን ብቻ ባዶ ቫኪ ውስጥ አይደለን። የምትሰራው የህብረተሰቡ ብርታት፣ ምክር በዛም ልክ ደግሞ ኮንስትራክቲቭ እስከሆነ ድረስ ክሪቲሲዝም ገንቢ የሆነ ትችት ወይም ሂስ ትችት አስፈላጊ ነው ለማድረግ ምንም አይነት ስራ ለማደግ ከእጅ ስራ ጀምረህ እስከ ቢሮ ስራ ተቀጥረህ እስከ ሕክምና ወት ኤቨር ትልቁ ነው ብለምታ ሳይንቲስቱም እዛ ናሳም ላይ ያለው ያስፈልገዋል። ጥሩ ሰርተሃል። ይህን ብታስተካክል ጥሩ ነው። ይህን ብታረግ ጥሩ ነው። መቶ በመቶ ልነግር የምችለው ነገር መጀመሪያ ጊዜ የመጀመሪያ ወረብል አርት እንግዲህ ስንል የመጀመሪያውን ጂንስ ጂንስ ላይ ሀሁ ሂሃ በእጅ ነው የጻፍኩት የዛሬ ኦልሞስት ሰላሳ አመት ማለት ነው አሉ። እንደውም በቀደም አንድ ጓደኛ ፎቶግራፍ ላከችልኝ፣ ቤቷን ስትለቅ ስታጸዳ አግኝታ። በጣም ብዙ ነው የሸጥኩት፣ ግን በእጅ ነው የሰራኋቸው እና የአባቴ ጓደኛ ስም የታወቀ ኤዲተር ነው። ተስፋዬ ዳባ ይባላሉ። ጋሽ ተስፋዬ ምንድን ነው የምትሰሪው ይለኛል። ቤት ውስጥ እንግድነት መጥቶኛ ጋር በዛ ሰዓት ደግሞ እንደገና ተመልሼ የመጀመሪያው ዘጠናዎቹ ኤርሊ ላይ የአፍሪካን ካርታ ያለበት ቲሸርትና የአፍሪካን አገሮችን በመጽሐፍ ነጄ ቲሸርቶች ለሶስት ለአራት አፍሪካን አሜሪካን ሱቆች ውስጥ እንዳድላለው ከጆርጅታውን ሀይ ኤንድ ጀምረ ከሲክስተን ኢ ስትሪት ላይ የነበረች ትንሽ ሱቅ ጀምሮ ከአስራ አምስት ብር በቲሸርት እስከ ሀያ አምስት ብር ሆልሴል። በቃ እሱም ስበላ ነው ሙሉ ቀኑ ሙሉ እንደገና እያየኛል። አንቺ ልጅ ጨርቅ ነው ምትበይው ይለኛል እና አረሰውም ነው የምልሽ፣ እሱም የጽሁፍ ሰው ስለሆነ የምልሽ። ሲሄድ መሬት ላይ ተኝቼ ስለምሰራ ጠረጴዛ መግዚያ አንድ ሺ ዶላር ትቶልኝ ሄደ። በአሁኑ ጊዜ ማለት አስር ሺህ ዶላር ማለት ነው። ናይንቲ ናይንቲ ናይንቲ ናይንቲ ዋን ምናምን ነው በአውሮፓውያኑ የሺ ዘጠኝ መቶ ዘጠና መጀመሪያ ይገርመሃል። አንዳንዴ ስንፍ ቁጭ ስል ወይ ድክም ሲለኝ ነገሮቹን ሁሉ ይመጣብኛል ጭንቅላቴ ውስጥ። ምን አይነት አስተያየትና ምን አይነት እምነት ቢኖረው ነው? በሌላ ምን አይነት ትልቅነት ቢሰማው ነው? ከዛ በኋላ ምልህቶቼ ባንክ አካውንታቸው ባዶ እስኪሆን ድረስ እኔ እንዳድግ ማለት ነው። ጓደኞቼ ያለ የሌላቸውን ነገር አውጥተው እስኪሰጡ ድረስ ብዙ ነገሩ ላይ ይመጣል። ትዳር ላይ ይመጣል። ብዙ ብዙ ነገርህ ላይ ይመጣል። ይሄ ይሄ የሰው እኔ ሰው ብድግ አርጎ ከአንድ ቦታ አንድ ቦታ ባያደርሰኝ አሉላ እዚህ ቦታ አልደርስም። ይሄንን አይነት ጥራት ያለው ስራ የወጣው ቢኮዝ የረዳኝ አሁን ነው እኔ ወደ ፈረንጆች የገባሁት። እስከዛ ድረስ የራሴ ህብረተሰብ ነው የጎተተኝ ያመጣኝ። ይሄ ስልህ ደግሞ ህብረተሰቡ አይወቅስም ማለት አይደለም ህብረተሰቡ ፊቱን አያዞርም ማለት አይደለም። ቀባ ንቀትም ታያለህ። ግን እድሜን የመሰለ ትልቅ ፀጋ ስላለ እንደ አርቲስትም ደግሞ እየበረታ ልክ ሰው ወጥቶ ኤክሰርሳይዝ ሰርቶ ማስሉን ቢልድ እንደሚያደርገው ጡንቻህን እንደሚያዳብር ጡንቻ ታወጣለህ። በጣም በሚገርም ሁኔታ የውስጣዊ ጡንቻህን ከሰው ውጭ የሚሰራ ነገር የለም። ውጡ ስላቸው በህዝብ ህዝብ ሞልተው ሶስት መቶ አራት መቶ ሰው ወጥቶ የሰራሁትን ነገር ገዝቶ ሲገባ ምን አይነት መርካት እንዳለ እኔና እግዚአብሔር ነው የምናውቀው። ቢኮዝ መናገር ዋጋ የለውም። ምንም ቃላት የለኝም። መልካም ይሄ ትልቅ እይታ ነው። እሙ ምናልባትም የሀሳባችን መቋጫ ለማድረግ የታዳሚው ሚናና የጥበበኛው የሚፈጥረው ሰውና ያን ስራ ደግሞ በአድናቆት ክብር የሚሰጠው ሰው ድርሻ እንዳላቸው ነው እያወራ ያለ ነው። አንቺ ይህንን በተግባር የምታደርጊበትን ሁኔታ መልከት ታድርጊ ያለው የጥበብ ስራዎችን ለገዙ ሰዎች ዛሬ ዛሬ በአካል መጥቶ መግዛት የለባቸውም የትኛውም ቦታ ያለ ሰው በኢንተርኔት አማካኝነት በሚሰጥ ትዕዛዝ ግብይቱ ይካሄዳልና፣ ያን ስራ የገዙ ሰዎችን እንደ ማንኛውም ሸቀጥ ገዢ ብቻ አትቆጥሪያቸውም። የጥበብ ስራ አድናቂዎች አድርገሽ ከእነሱ ጋር የምትነጋገሪበት የምትግባቢበት መንገድ አለ። እስኪ እሱም ባጭሩ ተርኪልን። ደግሞ ይኸውልህ አሁን ለምሳሌ ብዙ ሰው ደስ ከሚለኝ ነገር በኢንተርኔት አንድ ማላቃቸው ሰው ናቸው። አሁን ማለቀው ሰው ደረጃ ደርሻለሁ ማውቀው ሰው አልቆ ማለት ነው። ማናቀው ሰው ናቸውና ላኩልኝ ትእዛዝ ትእዛዝ ላኩልኝ ኢንተርኔት በኢንተርኔት ይልካሉ። ወዲያው ይነገርሃል። እንደዚህ እንደዚህ ተሌ ተሌ ይናርጓል። ክፍያ ልኳል ይላል። ከዛ ኦርደራቸውን እንሞላለን። ወዲያው ወደ ፖስታ ቤት ይላካል። ከሶስት ቀን እስከ አምስት ቀን ባለው ጊዜ ይደርሳቸዋል። ልክ ሲደርሳቸው የፖስታ ቤቱን ወረቀት አረግና ኢሜይል አረግላቸዋል። ይሄ የፖስታ ቁጥራቸው ማለት ነው ፓኪንግ ነንበራቸው ይሄ ነው ዘርስጥልኝ ምናምን ግን እያንዳንዱን ቦክስ ለእኔ ለእኔ ኢምፖርታንት ስለሆነ ነው ይሄን የምናገር። እያንዳንዱ ሰው ስካርፍ አለ ከአምስት ብር እስከ አምስት መቶ ሺ ብር ድረስ ከየትም ሊገዙት የሚችሉ ማለት ነው። አዎ የትም መት ይችላል። ማንም ሰው ይችላል። ከዛ ውስጥ መርጠው የእኔን እቃ ሲገዙ ለእኔ የማደጊያ መድረክ ላይ ያለውን ትንሽ ልጅ ስለሆንኩኝ ሌላ አንድ ድንጋይ ሰጡኝ ማለት ነው፣ እንዳድግ ጡብ አቀበሉሽ። ገብተዋል። ምክንያቱም እንትኔ ስራዬ የቆየ ይሁን እንጂ የሸቀጣ ሸቀጥ በዚህ ኢንተርኔት ላይ በማያውቀው ሰው ምክንያቱም ከባድ ማስል ያስፈልጋል እዛ ጋር ለመውጣት እነዚህ ልጆች አሁን ያስተማሩኝ ትልቁ ትምህርት ቢሆን ኮንቲኒስሊ። በቃ አሁንም ቀንም፣ ጠዋትም፣ ማታ ምንም እረፍት የለኝም። ስልክ እንትን ላይ ነኝ ያለሁት ኢንስታግራም ላይ ካልሆንኩኝ ፌስቡክ ነኝ። ፌስቡክ ላይ ካልሆንኩኝ ትዊተር ላይ ነኝ። ትዊተር ላይ ካልሆንኩኝ ታምለር ላይ ነኝ። ይሄ ምንድን ነው የሚባለው? አሁን ያሉት እነዚህ ነገሮች ለእኛ ለእግዚአብሔርም እንኳን እድሜ የሰጡኝ ይህንም ያይቻልኩኝ፣ ለምን ማንም ሰው ማንንም ሰው ማግኘት ይችላለበት ማንም ሰው ነው እና በዚህ በእኚህ ሰው ላኩልኝ ላኩላቸው ስልክ ሁሌ እጣቸው ውስጥ ፓኬጃቸው ውስጥ በእጄ ካርድ እጽፋለሁ። ያ ካርድ ምንድን ነው የሚለው? እግዜር ስጥልኝ ኦርደር ስላደርጋችሁ እባካችሁን ፕሮዳክቱን ከወደዳችሁት ኦፖርቹኒቲ እድሉን ስጡኝ እና ሄዳችሁ በዚህ በዚህ በዚህ ምንድን ነው በአማርኛ እንግዲህ ፌስቡክ ምናምን ወረቨር የሰጠኋቸውን ሶሻል ሚዲያ ላይ እባካ ኮመንት አድርጉኝ። በዚህ ተስተካከ በሉኝ፣ ኮንስትራክቲቭ በሆነ ይሄንን ቀንሽ፣ ይሄንን እንደዚህ በሉኝ እና አሳድጉኝ እባካችሁ ብዬ ጠይቃለሁ። እና አመሰግናለሁ። እና ሰውዬው ሲጸፉልኝ ትናንትና መልስ ሲሰጡኝ እቃው ደርሶናል ፓካ አደራረጉና በጣም ደስ ያለኝ የእኛ ፕሮዳክት በኢንተርናሽናል መድረክ ላይ በዚህ መልኩ መውጣት መጀመሩን ማየቴ ነው። እኚህ ሰው ትልቅ ሰው ናቸው። ነገሮችን ያጠ ያዩ እኔን ቆይ ዝም ብዬ እንትን ኢጓን በቡሩሽ ጠረግ ጠረግ ላድርግላት አይደለም ስሜትሽን እንደው ለማሟሟቅ ሳይሆን በተግባር ነው ነው የምትይኝ አይደለም ስለዚህ ማንም ሰው መግዛት ይችላል ማንም ሰው አይ አልወደድነውም ሲል ደግሞ ማንም ሰው መመለስ ይችላል እሺ እንትን አለው ግዜያቶች አለው የገዙትን ዕቃ ካልወደዱት መልሰው ሊልኩልሽ ይችላሉ ያለምንም ጥያቄ አንዳንድ ጊዜ በኢንተርኔት ላይ የምታያቸው ቀለሞችና እጅ ላይ ሲመጣ የምታያቸው ቀለሞች ይለያያሉ። ቢኮዝ የሁላችንም ትክሰሉ የተልእንትኑ የቀለሙ መለያ ምስሉ ያስቸግራል፣ የተለያየ ሊሰጥ ይችላል። ያሰብነው ካልሆነ መመለስ እንችላለን ትችላለን። መጥፎም ኮሜንት ከማድረግ በፊት እባክህን አፖርቹኒቲውን ስጠኝና የማስተካክለው ነገር ካለ ላስተካክል። ላለው እዛች ደብዳቤው ላይ ና ሁሉ ሰው ከቃው በበለጠ ሁሉ ሰው ነው የምልህ። ብዙ ዘጠና ፐርሰንቱ ከእቃው በበለጠ ደስ ብሎት መልስ የሚሰጠኝ ያቺን ውስጡ የገባቸውን ካርድ ነው። ለምንድን ነው ዛሬ የሰው ከሰው ግንኙነት ጠፍቷል? ሁላችንም ታስረናል፣ አላወቅነውም። ግማሻችን በኢንተርኔት ታስረናል፣ ግማሻችን በስልካችን ታስረን ግን ይሄ ሁመን ኢንተራክሽን የለም እና እኔ በእጄ ነው የምጽፈው፣ በታይፕ አድርጌ አደለም ምልከው በእጄ ነው የምጽፈው እና ሁሌ የሚለኝ ሰው እሱን ፓርት እንወደዋለን። ትልቅ ነገር ነው። የሰው በሰው ግንኙነቱን ለማጉላት እቃ ከአንድ ቦታ በሩቅ ከሚገዛ መሸመት ብቻ ሳይሆን ከዛ ሰው ጋር እንደመነጋገርም። ስለዛም ስራ ያለንን ሀሳብ በቀናነት መስጠትን ያበረታታል። እሙጌታቸው ስለ ጥበብና ጥበብ ስራዎችሽ ሰፋ ያለ ውይይት ባደረግን ወጋችንን ባራዘምን በፈቀድኩ ብዙ ልናነሳቸው ልንወያይባቸው የምንችላቸው ሀሳቦች አሉ። በሌላ መሰል አጋጣሚ መልሼ እንደማገኝሽ ተስፋ አድርጋለሁ። ለአሁኑ ግን ለጊዜሽ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እግዜር ይስጥልኝ። አሉላ Thank እኛም ፕሮግራማችን እያገባደደን ነው። ከአጭር እርማት ጋር እንሰናበታለን። ቅድም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ስድስት የላቲን አሜሪካ ሀገሮች ሲጎበኙ ኮሎምቢያን በማስገባት ፈንታ ኮሎራዶ በማለታችን መቸም ይቅርታን ጠይቃለን ቅርታን ጠይቃለን። አድማጮች በዚሁ ያጠናቀቅን፣ አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።